ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የቻይና ኮሚኒስት ፓርቲ ሆንግ ኮንግ ላይ አዲስ ጽንፍ የረገጠ የጸጥታ ህግ ደንግጓል ሲል የአሜሪካ መንግስትን አቋም የሚያንጸባርቀው ርዕስ አንቀጽ ሀተታውን ጀምሯል። በአዲሱ ህግ መሰረት የመገንጠል ተግባር፣ አመፅ፣ አሸባሪነትና ከውጭ ሀገሮች ጋር ማሴር እስከ ዕድሜ ፍታ ድረስ ሊያሳስር የሚችል ወንጀል ሆኗል። ይህም በዲሞክራሲው ንቅናቄ ላይ አስፈሪ ሁኔታ ፈጥሯል። ህጉ እንደጸደቀ ዲሞሲስቶ የተባለው ዲሞክራሲን የሚደግፍ ንቅናቄ ዋና ጸሐፊ የነበሩት ጃሽዋ ወንግ ከስልጣናቸው ተሰናብተው ከፓርቲው አባልነት ወጥቷል ይላል ርዕሰ አንቀጹ። ናታን ለውንንና አግነስ ቸውንን የመሳሰሉት አክቲቪስቶችም ከፓርቲው ወጡ። ፓርቲው እንደሚፈርስ ማስታወቅን ርዕሰ አንቀጹ ጠቅሷል። በአዲሱ ህግ መሰረት አብዛኛው ባለፈው ዓመት ሲካሄድ የነበረው የተቃውሞ ተግባር በህግ ያስቀጣል። ያም ሆነ ግን ብሪታንያ ሆንግ ኮንግ ከተማን ለቻይና ያስረከበችበት 23ኛ ዓመት እንደ አውሮፓ አቆጣጠር ሐምሌ አንድ ቀን ከ20 ቀናት በፊት ማለት ነው። በተከበረበት ወቅት የተቃውሞ ሰልፍ መደረጉ እንዳልቀረ ርዕስ አንቀጹ ገልጿል። እስከ እኩለ ቀን በነበረው ጊዜ ታዲያ የሆንግ ኮንግ ከተማ ፖሊስ የሆንግ ኮንግ ነፃነት የሚል መፈክር የያዘ ሰውን በአዲሱ ህግ መሰረት መያዙን ገለጸ። የቻይና ኮሚኒስት ፓርቲ ያወጣው አዲስ የጸጥታ ህግ የሆንግ ኮንግን ህዝብ የሚክድና የዓለም አቀፍ ቁርጠኝነት እንችላ የሚል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ባወጡት መግለጫ የቻይና ኮሚኒስት ፓርቲ ለሆንግ ኮንግ ህዝብ የ50 ዓመታት ነፃነት ጊዜ ለመስጠት ቃል ገብቶ ነበር። እንደ አውሮፓ አቆጣጠር በ1984 ዓ ም ቻይናና ብሪታንያ ያደረጉት ስምምነት በተባበሩት መንግስታት ድርጅት የተመዘገበ ሰነድ ነው። የሰጣቸው የነፃነት ጊዜ ግን 23 ዓመታት ብቻ ነው ብለዋል። ርዕሳ አንቀጹ አያይዞም ቤዥንግ ሆንኮንግን የኢኮኖሚና የፖለቲካ ነፃነቷን ስትነፍግ ዩናይትድ ስቴትስ ዝም ብላ አታይም። ስለሆነም የሆንኮንግን የውስጥ አስተዳደር ባሰናከሉት የቻይና ኮሚኒስት ፓርቲ ባለሥልጣኖች ላይ የቪዛ እገዳ ጥላለች ይላል። በተጨማሪም ፕሬዚደንት ዶናልድ ትራምፕ ለሆንኮንግ ይሰጥ የነበረውን የልዩ አያያዝ ፖሊሲ እንዲቀር ማድረጋቸውን ርዕሳ አንቀጹ ጠቁሟል። ዩናይትድ ስቴትስ ከነፃነት ወዳዱ የሆንግ ኮንግ ሕዝብ ጋር መቆሙን ትቀጥላለች፣ ቤጂንግ በመናገር በፕረስ እና በመሰብሰብ ነፃነት ላይ እንዲሁም በሕግ የበላይነት ላይ ለምታደርሳቸው ጥቃቶች ዩናይትድ ስቴትስ ምላሽ ትሰጣለች። ዛሬ ለሆንግ ኮንግ እና በቻይና ዙሪያ ላሉት ነፃነት ወዳዶች ሁሉ የሀዘን ቀን ነው በማለት የዛሬ ርዕሰ አንቀጽ ሐተታውን አብቅቷል።